The Voice of America. በቤንሻንጉል ጉምዝ ክልል መንግስት የለም በማለት ህገወጥ ተግባርን ለመፈጸም ሲንቀሳቀሱ የነበሩ ሰላሳ ሰባት ግለሰቦችን ይዣለሁ ሲል የክልሉ ፖሊስ ኮሚሽን አስታወቀ። ሰላሳ የሚሆኑት የህወሀት አባላትና ባለሀብቶች ሲሆኑ ሰባቱ ደግሞ የኦነግ ሸኔ አባላት ናቸው ብለዋል የክልሉ ፖሊስ ኮሚሽነር አብደልዚዝ መሐመድ። በተመሳሳይ ሁኔታ በጋምቤላ ክልልም ብሔር ብሔረሰቦችን ለማጋጨት አሲረው ሲንቀሳቀሱ ነበር በሚል የተጠረጠሩ የህወሀትና የኦነግ ሸኔ የጥፋት ኃይሎች ናቸው ያላቸው 19 ግለሰቦች በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ናኮር መልካ ተጨማሪ አለው። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱላዚዝ መሐመድ ዛሬ ረፋዱን ለሀገር ውስጥ መገናኛ ብዙሃን በሰጡት አጭር መግለጫ ነው መንግስት የለም በማለት ህገወጥ ተግባር ለመፈፀም ሲንቀሳቀሱ የነበሩ ሰላሳ ሰባት ግለሰቦችን መያዛቸውን የገለጹት። ጽንፈኛ የሆኑ ሰዎች አሉ። ከዚህ በኋላ መንግስት የለም እያሉ ወጣቶች ለማደራጅ እቅድ እና እንቅስቃሴ አላቸው። እንደዚህ በኋላ እናንተና እኛ ይኩልን በምን ትበልጠኛለህ? እኔም መንግስት ከሆንክ እኔም መንግስት ነኝ፣ ግለሰብ ከሆንክ እኔም ግለሰብ ነኝ እያሉ ለመንግስት እውቅና ያለመስጠት፣ እንደዚሁም ህገወጥ ተግባር ለመፈጸምና የራሱን የበላይነት የሚያደርጉ ሰዎች አሉ ማለት ነው። የዚህ ያሱሳ ደጋማ ብቻ ከይውሀት አባላት፣ እንደዚሁም ከባለሀብቶች እና ከአመራሮች ወደ ሰላሳ ሰው በቁጥጥር ስር ውሏል እና ኦፕሬሽናችን ያሰፋን የምንሄድበት ሁኔታ አለ ማለት ነው። ዛሬ ሌሊት ኦፕሬሽን አድርገናል። እነዚህም በሸኔ የሚጠረጠሩ አንድ ሰባት ግለሰቦች በቁጥጥር ስር ውለናል። አጠቃላይ ሰላሳ ሰባት ከትናንት ወዲያ እስከ ትናንት ምሽት ባለው ሁኔታ ይሄ ቁጥር ኦፕሬሽን ለመስራት ችለናል ማለት ነው። ተመሳሳይ እንቅስቃሴዎች እንደሚኖሩ በመገመት በድንበሮች አካባቢ የጸጥታ አካላት ጥብቅ ቁጥጥር እንዲያደርጉ ስምሪት መስጠታቸውን ገልጸዋል። ኮሚሽነሩ ኮሚሽነር አብዱልአዚዝ አክለውም ቤኒሻንጉል ጉሙዝ የኢትዮጵያ ሕዳሴ ግድብ ግንባታ እየተካሄደበት ያለበት ክልል በመሆኑ የኢትዮጵያን ሕዝብ ንብረት ኃላፊነት ወስደን እየጠበቅን ነው ብለዋል። የኢትዮጵያ ሕዝብ ሕዳሴ ግድብ ላይ ስለሆነ ሙሉ ኃላፊነት ወስደን እየሰራ ነው ማለት ነው የተሰጠን እምነት ገቢም ለማድረስ ሩጫ ላይ። ስለዚህ የድንበሮች አካባቢ እንቅስቃሴ በቅርበት እየተከታተለ ነው። በተመሳሳይ ሁኔታ በጋምቤላ ክልልም ብሔር ብሔረሰቦችን ለማጋጨት አሲሮች ሲንቀሳቀሱ ነበር በሚል የተጠረጠሩ የህዋትና ኦነግ ሸኔ የጥፋት ኃይሎች ናቸው ያላቸውን አስራ ዘጠኝ ግለሰቦች በቁጥጥር ስር ማዋሉን ብሔራዊ መረጃና ደህንነት አገልግሎት ማስታወቁን የሀገር ውስጥ መገናኛ ብዙን ዘግበዋል። አገልግሎቱ ባወጣው መግለጫ እንዳመለከተው በክልሉ ብሔር ብሔረሰቦች በማጋጨት አካባቢውን የትርምስ ቀጠና ለማድረግ አሲረውት የነበረው ሴራ ከሽፏል፣ ግለሰቦቹም በቁጥጥር ስር ውለዋል ብሏል። በዚህ ጉዳይ ዙሪያ ከጋምቤላ ክልል ፖሊስ ኮሚሽን በስልክ ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። በመንግስት በቀረበው አቤቱታ ዙሪያ ምላሽ እንዲሰጡን መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነፃነት ጦር የሚሉ ሸማቂዎች ምዕራብ ዞን ቃል አቀባይ ቢሊሱማ ጉታን በስልክ ለማግኘት ያደረግነው ጥረት አልተሳካም። ከዚህ በፊት ከቃል አቀባዩ ጋር ባደረግነው ቃለ ምልልስ በኦሮሚያ ውስጥ እንጂ በሌሎች ክልሎች እንቅስቃሴ የለንም ሲሉ ገልጸው ነበር። በፌዴራል መንግስትና ህወሓት መካከል ተፈጥሮ የነበረው አለመግባባት ሰሞኑን ወደ ግጭት ማምራቱ ይታወቃል። ለአሜሪካ ድምፅ ናኮር መልካ